Yi ya ye dims radio? tagano. ከኩባያ መቶ ወደ አስራ አምስት የሚጠጋ ፐርሰንት ያክል እያደገ የሚሄድበት ነው። ስለዚህ በዚህ በድርቁ ምክንያት በሊኖው ችግር ምክንያት በምንም አይነት ታምር የቀነሰ ባጀት የለም በጣም ትልቅ ባጀት ነው። ከታየ ውስጥ የኢትዮጵያ የገንዘብና የመጣኔ ሀብት ትብብር ሚኒስቴር ቃል አቀባይ አቶ ሀጂ ኢብሳን ድምፅ ነው የሰማ ነው። ዝርዝሩን በእለቱ አብይ ርዕስ እናቀርባለን። በመፍትሄ አወሳሰዱ ላይ የኃይል እርምጃ በመውሰድ ምክንያት የሚጠፋ ህይወታል ስንት አካል እየጎደለ ነው። ህጻናት የመማር መብታቸው ከትምህርት ቤት እየተጓጎሉ ነው። ሰዎች ወደ ጎዳና ተጥለው የጤና መብታቸው፣ በደህና ቤት መኖር መብታቸው ሁሉ እየተጣሰ ነው። የከፋ ችግር ያለበት ጎዳና የሚወጣ እዛ ውስጥ እውነተኛ ቤት አጥቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ፣ ቤተሰባቸውን ይዘው ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛ ውስጥ ያስገባቸው። የቀደሙት የሰብአዊ መብቶች ጉባኤ ሰመጉ ዋና ዲሬክተር አቶ ብጻት ተረፈ ናቸው። ድርጅታቸው ሰመጉ በአዲስ አበባ ከተማና አካባቢው ዜጎችን ከቤት ንብረት የማፈናቀል እርምጃ ይቁም ሲል ያሰማውን ጥሪ ተንተርሶ ከተናገሩት የተወሰደ ነው። እርሳቸውን ተከትሎ የተሰሙት ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት የካቢኔ ኃላፊ አቶ አሰገድ ጌታቸው ናቸው። ሁለቱንም ለምሽቱ ለትንታኔ በተመረጠው የዜና መጽሔት ክፍለ ጊዜ ተሰሟቸዋላችሁ። ለምሽቱ ካሉን ዜናዎች መካከል ትናንት ሌሊት በአዳማ በደረሰ ከፍተኛ የጎርፍ አደጋ ሁለት ሰዎች መሞታቸው ተነግሯል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁ ኢትዮጵያን ጨምሮ በአራት የአፍሪካ ሀገሮች በሚያደርጉት ጉብኝት ዛሬ ዩጋንዳ ገብተዋል። ሌሎችም ዜናዎች አሉና ዛሬ ዕለቱ በዚህ በዩናይት ስቴትስ የነጻነት ቀን በዓል የሚከበርበት ነው። ዩናይትድ ስቴትስ ከብሪታንያ አገዛዝ የወጣችበትን 240ኛውን ዓመታዊ የነጻነት ቀን እያከበረች ትገኛለች። በዚህም ላይ ዘገባ አለን። ጤና ይስጥልን፣ እንደምናመሻችሁ ክብራትና ክብርና አድማጮቻችን ሰኞ ሰኔ 27 2008 ዓ.ም ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። አቀናባሪያችን ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦድሪየስ ሬገስ። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና ትናንት ሌሊት አዳማ ውስጥ በደረሰ ከፍተኛ የጎርፍ አደጋ ሁለት ሰዎች መሞታቸው ተነግረዋል። ሰዎች ከቤት ንብረታቸው መፈናቀላቸውም የገለጸ የአዳማ በስፍራው የነበረ የአዳማ ከተማ ነዋሪ አቶ ወንድሙ ኢብሳ ለአሜሪካ ድምጽ ራዲዮ ተናግሯል። ጽዮን ግርማ አነጋግረዋለች። አዳማ ላይ እንግዲህ ጎርፍ ተከስቷል። ዝናብ ነበረ ትናንት ማታ ማለት ነው። ሊነጋጋ ሲል ወደ ዘጠኝ ሰዓት አካባቢ ሀይለኛ ዝናብ ዘንቦ ነበረ። ሁላችንም ስነጋ ነው እንግዲህ የደረሰውን ችግር ያየ ነው። ችግሩ የደረሰበት አካባቢ ህዝብ ስጮ ነበረ። በጣም ደሱልኝ ስሉ ነበረ ሰማ የለም። ምክንያቱም ከንፋስ ቀላቀለ ዝናብ ነበር እና የተለያዩ ቦታዎች ላይ ነበር አዳማ ችግሩ የተከሰተው በተለይ ቀበሌ ዜሮ ዘጠኝ ቀበሌ ዜሮ ሶስት ዜሮ ሁለት እና ዶሮ እርባታ የሚባል አካባቢ ነበረ ችግሩ የደረሰው ና በጣም ቤቶች ጎርፏል። ይሄ የምትጠራልኝ አካባቢ በከተማው በየትኛው አቅጣጫ ነው? ዜሮ ዘጠኝ የሚባለው ገና ከአዲስ አበባ ወደ አዳማ ሲገባ ያለው ወይ ደግሞ ወንጂ ማዞር አካባቢ የሚባለው፣ ትልቁ በቃ ከከተማው ይዞ የሚወጣው ቦይ አለ፣ ጎርፍ ትልቅ ጎርፍ አለ። የጎርፍ መንገድ በሱ ተከትሎ ያለው መንገድ ነው። ዱሮም በተደጋጋሚ በጣም የሚነካው እና የሚጎዳው አካባቢ ነው። ሌላው ዶሮ እርባታ የሚባለው በቦሌ በኩል አድርጎ ወይ ደግሞ ገንዳሀራ በላይ ያለው ነው። እዛ የሆነ ረባዳ ቦታ አለ አካባቢ ነው። ዜሮ ሶስት ደግሞ በአርሲ ወይ ደግሞ አሰላ መውጫ በቀኝ እጅ ያለው ኤሪያ አካባቢ ነው እና እሱ ደግሞ ምንድን ነው ያው ከዜሮ ዘጠኝ የሚመጣው ጎርፍ ነው እዛም አካባቢ ሂዶ የሚያገኘው፣ እና ጎርፉ አዳማ በተራራ ተከበበች ስለሆነች መውጫ የለውም። ጎርፉ ምን ጉዳት አስከተለ? ብዙ ነገሮች አድርጓል። ቤት ውስጥ ሰብሮ ገብቷል። አጥሮችን አፈርሷል፣ ግንብ ማለት ነው። ንብረት አበላሽቷል። ሰዎች በጣም ንብረታቸው የተጎዳባቸው ቤት ሞልቶ ነበረ። ጠዋትኛውን ስንሄድ ብዙ ቦታ ላይ አደጋ ደረሰ የተባለው አካባቢ ላይ ስንሄድ ቤት ሞልቶ ንብረታቸው ውሃው ላይ ተንሳፎ መውጫ ሁሉ አጥቶ ነበረ። ጎርፉ በብዛት ማለት ሞልቶ አጥር ውስጥ ሞልቶ ቤት ውስጥ ሞልቶ በጣም ብዙ ችግር አድርሷል። ሌላው ጎዳና ላይ የሚያድሩ ልጆች አሉ። አሁን እስካሁን እንግዲህ የተረጋገጠው ሁለት ልጆች ተወስዷል። ሌሎቹ ገና እንግዲህ ቤተሰብ ስለሌላቸው እነሱ ገና ተጣርቶ እንግዲህ ወይ ሲገኙ ወይ ጠፍቷል ሲባሉ ነው እነሱ የሚታወቁት። እስካሁን የሁለት ሰው ሕይወት ጠፍቷል። አሁን ማምሻውን ከተማ ውስጥ ያለው ሁኔታ ምን ይመስላል ከጎርፉ በኋላ? እንግዲህ የከተማው ባለስልጣናት በብዛት የከተማ አስተዳደሩ ሁሉም በብዛት ሰክተሮቹ ችግሩ ተደረሰ የተባለ አካባቢ ላይ ነበሩ እና ሕብረተሰቡንም ለመርዳት አንዳንድ ነገር ለማድረግ የጎርፉንም አቅጣጫም ያው፣ አንዳንድ ነገሮችን ለመስራት ዶዘርም ሎደርም እዛው ነበሩ። እነሱም እዛው ነው እንግዲህ እስከ ማታ እዛው ነው የቆዩት የዋሉት፣ እና ምንም መፍትሔ ያለ አይመስልም። ያው ቀን ዝናብ አልነበረም፣ ዛሬ ጠዋት ትንሽ ነበረ፣ አሁን የለም። ማታ ደግሞ ሊዘንብ ይችላል። ከዘነበ ያው ተደጋጋሚ የሚደርስ ነገር ስለሆነ ያው እንደሚደርስ አሁንም ምንም እንትን የለውም። የኬንያ የሕግ ባለሙያዎች ማህበር ከተለያዩ የሰብአዊ መብት ተሟጋች ድርጅቶችና ተቋማት ጋር በመሆን በናይሮቢ የተቃውሞ ሰልፍ አካሂደዋል። በዛሬው እለት በተካሄደው በዚህ የተቃውሞ ሰልፍ ላይ በመቶዎች የተቆጠሩ የሕግ ባለሙያዎች፣ የሰብአዊ መብት ተቆርቋሪ ድርጅቶችና ግለሰቦች የተሳተፉበት ሲሆን መንግስት በንጹሐን ዜጎች ላይ እየደረሰ ያለውን ግድያ ለማስቆም የበኩሉን መውጣት አልቻለም ሲሉ ተችተዋል። ከሳምንት በፊት ዊሊ ኪማኒ የተባሉ አንድ ኬንያዊ የሕግ ጠበቃ የፖሊስ እጅ አለበት የተባለ ወንጀል በማጣራት ላይ ሳሉ ነው ባልታወቀ ሁኔታ ሲያመላልሳቸው ከነበረ ታክሲ አሽከርካሪ ጋር ተገድለው በጆንያ ተጠቅለው ተጥለው የተገኙት። አድማጮች በመጽሔ ክፍለ ጊዜ ከስፍራው የተጠናቀረ ዝርዝር ዘገባ ይኖረናል፣ ቆይተ እናቀርባለን። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ከሰሐራ በታች ባለው የአፍሪካ ክልል በአራት ሀገሮች በሚያደርጉት ጉብኝት ዛሬ ዩጋንዳን ጎብኝተዋል። ወደዚያ የተጓዙት ጠቅላይ ሚኒስትር ኔተንያሁ እንደ አውሮፓውያን አቆጣጠር በ1976 ዓ ም ወንድማቸው የተገደሉበትን የኢንቴቤ አውሮፕላን ጣቢያው የታጋቾችን ማስለቀቅ እርምጃ አርባኛ ዓመት መታሰቢያም ለማክበር መሆኑ ታውቋል። ኔተንያሁን የያዘው አውሮፕላን ያረፈው በ1976 በዛሬዋ ዕለት ሐምሌ አራት በተጠለፈው የፈረንሳይ አየር መንገድ አውሮፕላን ውስጥ ታግተው የነበሩትን ከአንድ መቶ በላይ መንገደኞችና የአውሮፕላኑን ሰራተኞች የእስራኤል ኮማንዶዎች ባስለቀቁበት በኢንቴቤው አውሮፕላን ማረፊያ ነው። በታጋቾች ማስለቀቅ እርምጃው ከተካፈሉት የእስራኤል ኃይሎች ውስጥ የሞቱት የጠቅላይ ሚኒስትሩ ታላቅ ወንድም ጆናታን ኔተንያሁ ብቻ እንደነበሩ የሚዘነጋ አይደለም። በአውሮፕላን ጣቢያው ከተዘጋጀው የመታሰቢያ ስነ ስርዓት በኋላ ጠቅላይ ሚኒስትሩ በክልሉ መሪዎች የጸጥታ ጉባኤ ላይም ለመካፈል እቅድ እንደተደረገ ታውቋል። እስራኤል ለአፍሪካ ሀገሮች ለምትሰጠው የጸረ ሽብርተኝነት እውቀትና ድጋፍ እውቀት ድጋፍ እንዲሁም የገንዘብ እርዳታ ባጸፋው የአፍሪካ ሀገሮች በተባበሩት መንግስታት ድርጅት ድጋፍ እንዲሰጧት ትሻለች። እስራኤል ዌስት ባንክን ወራ በመያዟና ጋዛ ሰርጥን በማጠሯ በመንግስታቱ ድርጅት ላይ በተደጋጋሚ እንደምትወገዝ የታወቀ ነው። የእስራኤል ጠቅላይ ሚኒስትር ምሽቱን ከዩጋንዳ ወደ ኬንያ ያመሩና በመቀጠል ኢትዮጵያንና ሩዋንዳን ይጎበኛሉ ተብሏል። ትናንት እሁድ በዋና ከተማይቱ ባግዳድ በደረሰ መኪና ላይ የተጠመደ ያጥፍቶ ጠፊ ቦምብ ፍንዳታ እስካሁን በታወቀው አንድ መቶ አርባ ዘጠኝ ሰዎች መገደላቸውን የኢራቅ ባለስልጣናት አስታወቁ። ከባግዳድ ካራዳ ቀበሌ ሰው በሚበዛበት የንግድ አካባቢ ሺያ እስልምና እምነት ተከታዮች ኢላማ ያደረገ ጥቃት ያደረሰን እኛንን ሲል ራሱን የእስልምና መንግስት ብሎ የሚጠራው ጽንፈኛ ቡድን ኃላፊነት ወስደዋል። ይህ የትናንቱ ጥቃት በዋና ከተማዋ ባለፈው አንድ አመት እስከደረሱት ሁሉ ቁጥሩ የበዛ ህዝብ የተገደለበት መሆኑም ተገልጧል። በአገሪቱ በአስር ዓመታት ውስጥ ከደረሱት ከባድ የቦምብ ጥቃቶች አንዱ በሆነው በትላንቱ ጥቃት ቢያንስ እስካሁን በታወቀው አንድ መቶ ዘጠና ሁለት ሰዎች መቁሰላቸው ነው ይፋ የተደረገው። የፍለጋ ሰራተኞችና በአመዱና በፍስራሽ ውስጥ በአካፋና በእጃቸውም ጭምር ሰለባዎችን እየፈለጉ በመሆናቸው የሞቱና የቆሰሉ ሰዎች ቁጥር ሊጨምር እንደሚችል የአገሪቱ ባለስልጣናት ገልጠዋል። የኢራቁ ጠቅላይ ሚኒስትር ሃይደር አልአባዲ ባግዳድ ውስጥ ጥብቅ የጸጥታ ቁጥጥር እንዲደረግ ያዘዙ ቢሆንም አንዳንድ ኢራቃውያን ጎዳና ላይ ወጥተው መንግስት ጥበቃ አላደረገልንም በማለት ቁጣቸውን ሲገልጹ ተስተውለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥቃቱን የፈጸሙት ወገኖች ለሰው ሕይወት ያላቸው ፍጹም ደንታ ቢስነት የሚዘገንን ነው ሲሉ አውግዘዋል። የኢራቅ ሕዝብ ፍርሃት ሊለቁበትና አንድነቱን ሊንዱ ለሚሞክሩ እንዳይበገር ሲሉ ዋና ጸሐፊው ተማጽነዋል። የዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ኔድ ፕራይስ በበኩላቸው ትናንት በሰጡት ቃል ዩናይትድ ስቴትስ ከኢራቅ ጋር ሆና እስላማዊ መንግስት ቡድንን ለመደምሰስ ባላት ቁርጠኝነት ትጸናለች ብለዋል። ዛሬ ሳውዲ አረቢያ ጀዳ ከተማ በሚገኘው የዩናይትድ ስቴትስ ቆንስላ አጠገብ አንድ አጥፍቶ ጠፊ ቦምብ ማፈንዳቱን የሳውዲ አገር ግዛት ሚኒስቴር አስታውቋል። ሚኒስቴሩ እንዳለው የጥበቃ ዘቦች ሰውየውን ተጠራጥረው ሲቀርቡት የታጠቀውን ቦምብ አፈንድቶታል። ፈንጂው ራሱን አጥፍቶ ጠፊውን የገደለው ሲሆን፣ ሁለት ዘቦች መጠነኛ ጉዳት ደርሶባቸው ሐኪም ቤት ተወስደዋል። በሳውዲ የዩናይትድ ስቴትስ ኤምባሲ በቆንስላው ሰራተኞች ላይ ምንም አይነት ጉዳት አለመድረሱን አስታውቆ ሆኖም አሜሪካውያን ወደ ሳውዲ የግድ አስፈላጊ ያልሆነ ጉዞ ከማድረግ እንዲቆጠቡ በድጋሚ አስጠንቅቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጅታ የነን በዓለም ዜናዎች የጀመረው የሰኞ ምሽት ፕሮግራማችን በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በምሽቱ ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን አሰናድተናል። ቀዳሚው የዕለቱ አብይ ርዕስ ይሆናል ኢትዮጵያ ውስጥ ለ2009 ዓመተ ምህረት የተመደበው የ274 ቢሊዮን ብር አመታዊ በጀት ረቂቅ ካለፉት ዓመታት የተሻለ እንጂ ያነሰ አይደለም ሲል የገንዘብና የምጣኔ ሀብት ትብብር ሚኒስቴር አስታወቀ። በሀገሪቱ የተከሰተው ድርቅ በበጀቱ ላይ ተጽዕኖ አላሳደርም ብለዋል። የሚኒስትሩ ቃል አቀባይ ሀጂ ኢብሳ የሰጡት አስተያየት። ይኸው የ274 ቢሊዮን ብር ረቂቅ በጀት ዛሬ በሕዝብ ተወካዮች ምክር ቤት ውይይት ተደርጎበታል። የሚኒስትሩን ቃል አቀባይ ያነጋገረው ዘጋቢያችን እስክንድር ፍሬው ነው። ዝርዝሩን ነው። የ209 ዓመተ ምሕረትን ረቂቅ በጀት ዛሬ ለህዝብ ተወካዮች ምክር ቤት ያቀረቡት የገንዘብና ኢኮኖሚ ትብብር ሚኒስትር አብዱልአዚዝ አህመድ ናቸው። በዚህም መሰረት ረቂቅ በጀቱ 274 ቢሊዮን ብር መሆኑን አስታውቀዋል። ከዚህ በጀት ውስጥ ከ65 ከመቶ በላይ የሚሆነው ድህነት ተኮር በሆኑ ዘርፎች ላይ እንደሚውልም ጠቅሰዋል። ከምክር ቤቱ አባላት ለተነሱ ጥያቄዎችም ምላሽ ሰጥተዋል ሚኒስትሩ ይህንኑ ረቂቅ በጀት በተመለከተ ተጨማሪ ማብራሪያ እንዲሰጡኝ የገንዘብና ኢኮኖሚ ትብብር ሚኒስቴር ቃል አቀባይ የሆኑትን አቶ ሀጂ ኢብሳን አነጋግሬ ያለው ገንዘቡን እንዴት ለማግኘት እንደታሰበ በማብራራት ይጀምራሉ። ከሁለት መቶ ሰባ አራት ቢሊዮን ውስጥ ወደ መቶ ሰባ አንድ ቢሊዮን የሚሆነውን ያክል በሀገር ውስጥ ታክስ እና ታክስ ካልሆኑ ምንጮች ለማሰባሰብ እና በራስ አቅም የመሄድ የሚያክል የተያዘበት ነው። ከዛ ውጭ ደግሞ ከዚህ ከብድርና እርዳታ ጋር ተያይዘው የሚመጡ የተወሰኑ ገንዘቦች ይኖራሉ። ስንት በመቶው ነው ከብድርና እርዳታ ጋር ተያይዞ ይመጣው? በፐርሰንት ስንሰላ በጣም ትንሽ ነው። በብድርና እርዳታ የሚይዘው ከሀያ ፐርሰንት በታች የምንሆን ነው የሚይዘው። ሌላውን ራሳችን እንደምንችል አግባብ ነው ያሉት አቶ ሀጂ። እንግዲህ ይህ በጀት ውይይት እየተደረገበት ያለው የሚጸድቀውም ሀገሪቱ በአምሳ አመታት ውስጥ ታይቶ የማይታወቅ የተባለ ድርቅ ባጋጠማት ማግስት ነው የዘንድሮው በጀት በዚህ ምክንያት የቀነሰበት ሁኔታ ለ ካለፉት አመታት ጋር ሲያነጻጽሩልን ለምሳሌ አሁን የዘንድሮ ስል የሁለት ሺ ዘጠኝ ለማለት ነው። ሁለት መቶ ሰባ አራት ቢሊዮኑን ባለፉት አመታት ከጸደቁት በጀቶች ጋር እንግዲህ ባጀታችን ያው በየአመቱ ወደ 15 ፐርሰንት የሚጠጋ ፐርሰንት ያክል እያደገ የሚሄድበት ነው። ስለዚህ በዚህ በድርቁ ምክንያት በሊኖ ችግር ምክንያት በምንም አይነት ታምር የቀነሰ የቀለሰ ባጀት የለም። የሀገሪቷ ኢኮኖሚ ልታመለች በምትችለው መጠን እና የህዝብ ፍላጎት ኢኮኖሚያችን አቅም በፈቀደ መልክ የተወሰነበትና ድሮ እንደምናደርገው የተደረገ ነገር ግን በጣም ትልቅ ባጀት ነውን ከሳየው ውስጥ የምንልበት አግባብ ነው ያለው። ለምሳሌ ባለፈው አመት ወይ ባለፈው ሁለት አመት ከጸደቁት ባጀቶች ጋር አወዳድሩልኝ። ከእነሱ ባጀት ጋር ሲነጻጸር ያስ ብልጫ አለው ከአምናው ባጀት ጋር በሚነጻጸርበት። ስለዚህ የዘንድሮ ሁለት መቶ ሰባ አራት ቢሊዮን ብር ብልጫ አለው ባለፈው ከጸደቀው ባጀት ጋር ከአስራ ከ አስራ ሶስት እስከ አስራ አምስት ፐርሰንት እስከ አስራ አምስት አቶ ሀጂ እንግዲህ እርስዎ እንዳሉኝ ዘንድሮ ወይም ለሁለት ሺ ዘጠኝ የተያዘው በጀት በኤልኒኖ ና ባጋጠመው ድርቅ ምክንያት ምንም አይነት ቅናሽ አላሳይም እንዲያውም ጨምሯል ካለፈው አመት ብለውኛል አንዳንድ አለም አቀፍ ተቋማት እያወጧቸው ያሉ መረጃዎች የኢትዮጵያ የኢኮኖሚ እድገት በኤልኒኖ ምክንያት በተከሰተው ድርቅ ምክንያት መቀዛቀዝ ማሳየቱን እየገለጹ ይገኛሉ። ይሄንን መረጃ አትቀበሉትም ማለት ነው እናንተ? እኛ እንግዲህ አንዱ እያወራ ያለው ስለ በጀት ነው። በጀት ማለት ዞሮ ዞሮ የተለያዩ ክፍለ ኢኮኖሚዎችን ለመደገፍ የሚውል ነው። እስካሁን በእጃችን ባለው መረጃ፣ በተለይ በፊት የተወሰኑ ስጋቶች ቢኖሩም፣ አሁን እንደምታየው ያው በበልግ ላይ ታይቶ በማይታወቅ ሁኔታ ሀገሪቷን በሙሉ ሊሸፍን እንደ ክረምት ያክል ሊቆጠር በሚችል በልግ ዝናብ ነው የነበረው። ቀጥሎ በአሁኑ ጊዜም የክረምቱ ዝናብ እንደዚሁ በጥሩ ደረጃ ላይ ነው የሚገኘው። ስለዚህ በዚህን ያክል ፐርሰንት ኢኮኖሚ ዝቅላል ቀዝቀዝላል የምለውን መረጃ አንበጀ ላይ የለኝም። እነዚህ ምቹ ሁኔታዎች ተወስዶ ግን የተሻለ የኢኮኖሚ ፐርፎርማንስ ይታያል። በተለይ እንደምታውቀው የአፍሪካ አብሬጅ አምስት ነጥብ ሁለት ነው። እኛ ከዚህ በፊት ስናመጣ የነበረው በይጥፍ ከአስር ፐርሰንት በላይ ነው። ስለዚህ አሁንም ቢሆን ከአፍሪካ አብሬጅ እና በላይ በጣም የተሻለ ይመዘገባል የሚል እምነት ነው ያለ ነው። እነዚህ ሁለቱ ምቹ ምንም ሊኖብ ይመጣል የበልቁ ሁኔታ በጣም ጥሩ ነበረ። የአሁን የክረምቱ ሁኔታም በዚሁ ተከተለ። እንደ በፊቱ በጣም ባይሆንም ግን በጣም የተሻለ ከአፍሪካ ጋር አሁነት ሊወዳደር በማይችል መልክ በታሪክ ሆኖ ይመዘገባል ምል ይመጣል። ለምሳሌ ዛሬ ከተገለጹት ነገሮች አንዱ ኢኮኖሚው በአስራ አንድ ነጥብ አንድ በመቶ ሊያድግ ይችላል የሚል ነው። ትክክል ነው። ትክክል ነው። የተቀመጠውን በጂሲፒ ሊያችን እንደ መስራ አንድ ነጥብ ሁለት ነ የተቀመጠው አሁን ያልኩ ነው እሊ ነው መጥቶ ነበረ። ነገር ግን የበልጉ ሁኔታ በጣም አስተማማኝ ነው የነበረው። ትረምቱም እንግዲህ አሁን ገና መግቢያ ነው። በእርግጥ ፋይናሉን አላየንም፣ ገብቶ አላደለም። አንድ እቅድ በሚቀመጥበት ጊዜ ሁል ጊዜም ቢሆን የተለያዩ ተግዳሮቶች ሊገጥሙት ይችላሉ። ነገር ግን በኤክስቴንት እዛ ድረስ እናድጋለን ነው። አሁን በሚቀጥለው አመት መስከረም መጨረሻ ወይም ጥቅምት መግቢያ ማዋ ላይ ትክክለኛውን በሁለት ሺህ ስምንት ያደግንበትን ውጤት የሚገለጽበት ሁኔታ ነው ያለው። እና በአሁኑ ጊዜ ግን ይቀንሳል የሚል እምነት በፍጹም የለንም። ስለዚህ የሁለቱ ምቹ የአየር ሁኔታ ተጠቅሞ ውጤታማ እንሆናለን የሚል ግምት ነው ያለን። የሁለት ሺህ ሰባቱ ስንት ነበር? አሁንም ቁጥር አበዛው ቦታ ተዋጂ ለማነጻጸር እንዲመቸን ነው። አንድም ከሁለት ሺህ ሶስት እስከ ሁለት ሺህ ሰባት በአስር መጥብ አንድ እና በአፍሬጅ አድርገናል። አስራ ዘጠኝ ዘጠና ስድስት ደግሞ ኢኮኖሚያችን ደብልካ ከመዘገበ ጀምሮ እስከ በአስራ ሁለቱ አመት ደግሞ በአስር ነጥብ ስምንት ዘጠኝ አድገናል። ዛሬ በፓርላማው ውይይት የተደረገበት የ274 ቢሊዮን ብር ረቂቅ በጀት ነገ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሚሰጡት ተጨማሪ ማብራሪያ በኋላ እንደሚጸድቅ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምሽቱን አብይ ርዕስ ነበር ያደመጥነው። ወደ መጽሔት ክፍለ ጊዜ ዘገባዎች ስንሻገር በአዲስ አበባ ከተማና አካባቢው ዜጎችን ከቤት ንብረት የማፈናቀል እርምጃ ይቁም ሲል የሰብአዊ መብቶች ጉባኤ ሰመጉ ጥሪ አቅርቧል። እየተፈጸመ ያለው ድርጊት ህገ መንግስቱን የጣሰ ነው ሲል ባወጣው አስቸኳይ ጋዜጣዊ መግለጫ መግለጫ ነው። ሰመጉ ይህን ያስታወቀው ዝርዝር ሁኔታውን መርምሮ ተጨማሪ መግለጫ እንደሚሰጥም ይፋ አድርጓል። መለስካቸው አመሀ ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል። የሰመጉ ወይም ሰብዓዊ መብቶች ጉባኤ አስቸኳይ መግለጫ እንደሚለው በአዲስ አበባ በተለያዩ ክፍለ ከተሞች ዳርቻና አካባቢ በተለያየ መንገድ ቦታ ይዘው ቤት ሰርተው ቤተሰብ መስርተው ኑሮአቸውን በሚገፉ ዜጎች ላይ ሰሞኑን እየተፈጸመ የሚገኘው ድርጊት ሕገ መንግስቱንና ኢትዮጵያ የተቀበለቻቸውን የተለያዩ ዓለም አቀፍ ስምምነቶችንና ድንጋጌዎችን የጣሰ ነው ብሏል። ቀደም ሲል ዜጎችን ከመኖሪያ ቤታቸው ማፈናቀልን በመቃወም በተለያዩ ጊዜያት መግለጫ ማውጣቱን ያስታወሰው ይህ አስቸኳይ መግለጫ አሁን እየተፈጸመ ነው ያለው ድርጊት ግን መንግስት ለችግሩ ለህገ መንግስታዊ ግዴታዎቹና ለሰመጉም ጉትጎታ በቂ ትኩረት እንዳልሰጠ የሚያሳይ ነው ብሏል። የሰመጉ ዋና ዳይሬክተር አቶ ብዝአት ተተረፈ በተለይ ለቪኦኤ በሰጡት ቃለ ምልልስ ድርጊቱ ከሰብአዊ መብቶች አያያዝ አኳያ ያለውን አንድምታም ዘርዝረዋል። በመፍትሄ አወሳሰዱ ላይ የኃይል እርምጃ በመውሰድ ምክንያት የሚጠፋ ህይወት ስንት አካል እየጎደለ ነው። ህጻናት የመማር መብታቸው ከትምህርት ቤት እየተጓጎሉ ነው። ሰዎች ወደ ጎዳና ተጥለው የጤና መብታቸው፣ ደህና ቤት መኖር መብታቸው ሁሉ እየተጣሰ ነው እና በመፍትሄ አወሳሰዳችን ላይ ከትዕግስት እና ከህጋዊነት የዘለለ እርምጃ በወሰድን ቁጥር ለሌላ ከፍተኛ የሰብአዊ መብት ጥሰትና ሰብአዊ ቀውስ እየዳረግን እየተዳረግን ስለምንገኝ ቆም ብለን አሁንም ባለበት ነገሮን ቶሎ ተቆጣጥረ ነው። ከዚህ የከፋ ነገር እንዳይፈጠር ነው። ይህ ህገ ወጥ ናቸው በሚል ምክንያት በአዲስ አበባ ከተማ ዳርቻዎች በመንግስት የሚፈጸሙ የማፍረስ እርምጃን ተከትሎ አያሌ ንብረት እንደወደመ በህይወትም ላይ ጉዳት እንደደረሰ በተለያዩ የዜና ማሰራጫዎች ተነግረዋል። ይህ አስቸኳይ ጋዜጣዊ መግለጫ በሚል ርዕስ ሲወጣ ለሰመጉ ልዩ ምክንያት እንዳለው አቶ ብጻተ ጠቁመዋል። ወደፊት ዝርዝሩንና ያንዳንዱን ነገር እናነሰዋለን። አሁን ግን በጣም አጣዳፊ በመሆኑ ምክንያት በርካታ በአስር ሺዎች የሚቆጠሩ ዜጎችን አደጋ ላይ የጣለ ችግር በመፈጠር ላይ ነው። በተለይ ደግሞ የክረምት ወቅት ነው፣ የዝናብ የብርድ ወቅት ነው እና በዚህ ጊዜ ይህንን እርምጃ መውሰዱ በራሱ ሌላ የከፋ ችግር ስላስከተለ ዝርዝር መጠናት እስከምናደርግ ድረስ ልንጠብቅ አይገባንም። ከችግሩ አጣዳፊነት አንጻር ብለን ጠቅለል ያለ መረጃ ነው ያወጣ ነው አስቸኳይ መግለጫ። በማጠቃለያ ላይ መንግሥት በግጭቱ ለዜጎች ሕይወት መጥፋት አካል መጉደልና ንብረት መውደም ተጠያቂ የሆኑ አካላትን ለፍርድ እንዲያቀርብ፣ ጉዳዩን የአዲስ አበባ መስተዳደር አሁንም በትዕግስትና በሰከነ መልኩ ሕዝቡን በማወያየት እና ለዜጎች ተለዋጭ የመኖሪያ ቦታ በማመቻቸት ሰላማዊ መፍትሄ እንዲሰጠው ጉዳዩ በጥንቃቄ ተጠንቶ ካሳ ለሚገባቸው ሁሉ እንዲከፈል እንዲደረግ ቤታቸው ለፈረሰባቸውና በየቦታው ተበትነው ለሚገኙ ዜጎች የአዲስ አበባ ከተማ አስተዳደርና ጉዳዩ የሚመለከታቸው መንግስታዊና መንግስታዊ ያልሆኑ አካላት ሁሉ ህጋዊ፣ ሰብአዊና ቁሳቁሳዊ እገዛ፣ እርዳታና መፍትሄ እንዲሰጧቸው ሰመጉ ጥሪውን ያቀርባል ብሏል። ህገ ወጥ ናቸው በሚል ምክንያት ቤት ከሚፈርስባቸው አካባቢዎች ነፋስ ስልክ፣ ላፍቶና ቀርሳ ኮንቶማ የሚባሉ አካባቢዎች ይገኛሉ። ቪኦኤ በስልክ ያናገራቸው ሁለት ሰዎች ተፈጽሙብናል የሚሉትን በደል ዘርዝረዋል። ትዕግስት እባላለሁ ያሉኝ ሴት ባላቸውን በኤች አይቪ ኤድስ ያጡ እንደሆኑና አራት ልጆቻቸውን ለብቻቸው እንደሚያሳድጉ ነው የነገሩኝ። ስጋግር እንኳን አምሳ አምሳ መሸጭ እንኳን ዳቦ መግዣ። ቤትን የሰሩት መቼ ነው? ዘጠና ሰባት ነው የሰራሁት። ሁለተኛ ጊዜ መሰርቱ ነው ባለፈውን ፈርሶብኝ። ችግር የለም ስሪ ተብዬ ነው የሰራሁት። ዶክሜንት ሁሉ ቀበሌ ገብቷል። እና የመረሰዩ ለአፍራሾቹ አሳየው። ምንም የምናቀው ነገር የለም፣ ከእናንተ ጋር ንግግር የለንም ብሎ እንኳን ሌላ ቀርቦ ከጤና ጋር ድጋፍ የተጻፈልን ከቫይረሱ ጋር አስር አመት የምንጠቀም መሆናችን፣ መድኃኒት ተጠቃሚ መሆናችን፣ ችግረኛ መሆናችን ደብዳቤ አይጽፈገን የመጣው ነው ወረቀት አልቀበልም ማለት አሉ። አቶ መኮንን ነጋሽ የሚባሉትም በቀርሳ ኮንቶማ ቤት ነበሩ ያሉኝ። ተመሳሳይ ችግር እንዳለባቸው ነግረውኛል።

በአለም የመጣ ስለሆነ እግዚአብሔርንም መንግስትንም አናማርረውም። ደካማ ነኝ ስላቸው በቃ ምንም የምናውቀው ነገር የሄድና ምሳመለክትበት አመልክታሉ። መቼ ነው ደግሞ ሆነው የሰሩት? ቤቱ ዘጠና ስድስት ነው የሰራሁት እኔ ምንድን ነው ያለሁት። ተስፋ ምንም ተስፋ የለኝ። መንግስት እንዳደረገኝ ያርገኝ ነው። እንደ የቤት ስለማልችል እንደ የቀበሌ ቤትም ታገኝ በእርዳታ መልክ ነው ወይም ድንኳንም ቢሰጠኝ ብዬ ን ማመለክተው እንጂ ሌላማ ምን አለኝ? ይለ አቶ አሰግድ ጌታቸው። የአዲስ አበባ ከተማ አስተዳደር ከንቲባ ጽፈት ቤት የካቢኔ ኃላፊ ግን መንግስት እንደዚህ ያሉ ችግረኞችን በሜዳ አይጥላቸውም ብለው የነበረ መንግስት እንደ መንግስት አቅጣጫ ያስቀመጠው ከ97 ወዲህ የተሰሩ ቤቶች መፍረስ አለባቸው ብሎ ስፈርሱ ነው የነበረው። በ201 በ202 እነዚህ ግን አሁን በህገ ወጥ መንገድ ግንባታውን የገነቡ ሰዎች ከ2005 2006፣ 2007 ነው ወደ መጨረሻው አካባቢ ነው ወደዚህ የመጡትና በወቅቱ እንዲያቆሙ ተነግሯቸዋል። ግን ለሊት ለሊት ላስቲክ ወጥሮ ቆርቆሮ በቆርቆሮ የሆነ ነገር ሰርተው ቦታ ለመያዝ የተደረገ እንቅስቃሴ ነው እንጂ አብዛኛዎቹ ቤቶች ውስጥም ሰው አይኖርም። አብዛኛው ቦታ ላይ ገንብተው በህገወጥ መንገድ በአቋራጭ መክበር የሚፈልጉ አንዳንድ ባለሀብቶችም ቦታን ለመያዝ ዝም ብለው ሶስት አራት አምስት ቦታ ከአርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ደሃዎችን እዛ ውስጥ የሚያስቀምጡበትና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። የከፋ ችግር ያለበት ጎዳና የሚወጣ እዛ ውስጥ እውነተኛ ቤት አቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ ደግሞ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ፣ ቤተሰባቸውን ይዘው ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛ ውስጥ ያስገባቸው። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ god this Ababa. አድማጮች ቀደም ብሎ በቀረቡት ዘገባዎች ላይ ተከታታይ ፕሮግራሞችን እናቀርባለን። አሁን ወደ ተከታዩ መጽሔት ርዕስ ነው የምናልፈው። የኬንያ የህግ ባለሙያዎች ማህበር ከተለያዩ የሰብአዊ መብት ተሟጋጅ ተቋማት ጋር በመሆን በናይሮቢ የተቃውሞ ሰልፍ አድርገዋል። በዛሬው ዕለት በተካሄደው በዚህ የተቃውሞ ሰልፍ ላይ በመቶዎች የሚቆጠሩ የህግ ባለሙያዎች፣ የሰብአዊ መብት ተቆርቋሪ ድርጅቶችና ግለሰቦች መሳተፋቸው ሲገለጽ መንግስት በንጹሐን ዜጎች ላይ እያደረሰ ያለውን ግድያ እየደረሰ ያለውን ግድያ ለማስቆም የበኩሉን መወጣት አልቻለም ሲሉን የተቹት ከሳምንት በፊት ዊሊ ኪማኒ የተባሉ አንድ ኬንያዊ የህግ ጠበቃ የፖሊስ እጅ አለበት የተባለ ወንጀል በማጣራት ላይ ሳሉ ባልታወቀ ሁኔታ ሲያመላልሳቸው ከነበረ ታክሲ አሽከርካሪ ጋር ተገድለው በጆንያ ተጠቅልለው ተጥለው መገኘታቸውም ተዘግቧል። የጠበቃው ደንበኛ ግን እስካሁን እንደገቡ የሚታወቅ ነገር የለም። በዛሬው የተቃውሞ ሰልፍ ላይ ንግግር ያሰሙት የዓለም አቀፉ የመብት ድርጅት ኢንተርናሽናል ጀስቲስ ሚሽን የኬንያ ቢሮ ኃላፊ ጄምስ ኪሮጊ ከአንድ መቶ የኬንያ ወንዶች በአንዱ ላይ የነፍስ ግድያ የሚደርስ ወንጀል ነገር ግን መንግስት በቂ እርምጃ ያልወሰደበት ነው ብለዋል። የኬንያው ዘጋቢያችን ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል። የሰብአዊ መብት ተቆርቋሪ ድርጅቶችና የኬንያ የህግ ባለሙያዎች በተለያዩ የኬንያ ዜጎች ላይ የሚደርሰውን የግድያ ወንጀል በማስመልከት በኬንያ ናይሮቢ የተቃውሞ ሰልፍ አደረጉ። በምቶዎች የሚቆጠሩት ሰልፈኞች በንጹሐን ዜጎች ላይ እየደረሰ ያለው የግድያ ወንጀል መቆም አለበት ሲሉ ተቃውሞ ሲያሰሙ ውሏል። በተለይ በቅርቡ ዊልኪማኒ የተባለ ጠበቃ የፖሊስ እጅ አለበት የተባለውን ወንጀል በማጣራት ላይ እያለ ተገለው ሬሳው በዶንያ ተጥሎ መገኘቱ የኬንያ የህግ ባለሙያዎችን አስደንግጧል። የዊሊ ደንበኛ የነበረው ግለሰብም እስካሁን ባለው ጊዜ መድረሻው ያልታወቀ ሲሆን ዊሊንና ደንበኛውን አሳፍሮ የነበረው የታክሲ ሹፌርም እንዲሁ ተገለው ተገኝቷል። ይህንን ሁኔታ በመቃወም ዛሬ ጎዳና ላይ የወጡት ሰልፈኞች የኬንያታ መንግስት ለዚህ ግድያ መልስ መስጠት አለበት ብለዋል። ማሪግን ጎንቤ በሰልፉ ላይ ያገኘሁት የህግ ባለሙያ ነው። አንዱ ጠበቃ የተገደለው የፖሊስ አባል የሆነውን ሰው ወደ ሕግ ለማቅረብ ደንበኛውን ሲያግዝ በነበረበት ወቅት ነው። የሐሰት ክስ ከመሠረቱባቸው በኋላ ሁሉንም ገደሏቸው። በአሁኑ ወቅት በኬንያ ግድያና አፈና የተለመደ ነገር ሆኖ እየታየ ነው። ስለዚህ ይህ ነገር ሰልችቶናልና ይብቃ እያልን ነው። ይህ ብቻም አይደለም። በግንቦት ወር መጀመሪያ ላይ ጃኮብ ጁማ የተባለ ታዋቂ ኬንያዊ ባለሀብት ከቢሮ ወደ ቤቱ በመጓዝ ላይ እያለ ማንነታቸው ባልታወቀ ግለሰቦች ተገለው መኪና ውስጥ ተገኝተዋል። ፖሊስ የግድያ ወንጀል የማጣራት ስራ በማካሄል ላይ ነኝ ቢልም እስካሁን ባለው ጊዜ ገዳዮቹ አልታወቁም። ሟቹ ግለሰብ ከመገደሉ በፊት በትዊተር ገጹ እኔን ለመግደል በኬንያው ምክትል ፕሬዚዳንት ዊሊያም ሩቶ ቢሮ ተስይሯል ሲል ጽፎ ነበር። ምክትል ፕሬዚዳንቱ ግን በአገሪቱ አንድ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እጄ ከማንኛውም ወንጀል ንጹሕ ነው ሲሉ መልስ ሰጥተዋል። የአፈናና የግድያ ወንጀሉ ታክሲና ሞተር ብስክሌት የሚነዱትን ሹፌሮችንም ብዙውን ጊዜ ለሞት ያጋለጠ ሲሆን የታክሲ ሹፌሮች ተወካዩ ጆን ሙሽሪ ሹፌሮች በተለያዩ ጊዜ የግድያ ወንጀል ሲፈጸምባቸው ወደ ፖሊስ ብናመለከትም፣ ፖሊስ ግን ያመለከትነው ነው ወንጀል ወደኛ በማዞር እኛኑ ተጠያቂ እያደረገ በሐሰት ይወነጅነላል። አሁን በቅርቡ ተገሎ የተገኘው የታክሲ ሹፌርም እሱን ከመሞት የመጠበቅ ኃላፊነት በተሰጣቸው ሰዎች ነው የተገደለው። ስለዚህ ይህ ነገር መፍትሄ ሊሰጠው ይገባል ሲል አስተያየቱን ሰጥቷል። ገለው ሬሳው በዶንያ ተጥሎ የተገኘው ጠበቃ ዊሊ ኪማኒ የሁለት ልጆች አባት የነበረ ሲሆን ቤተሰቦቹም ከሙያው ባልደረቦች ጋር በተቃውሞ ሰልፍ ላይ ተገኝቷል። ኢንተርናሽናል ጀስቲስ ሚሽን ኬንያ ቢሮ ዊሊ ይሰራበት የነበረው ድርጅት የፖሊስ አባላትን ወንጀል የሚያጣራ ድርጅት ሲሆን፣ የድርጅቱ ኬንያ ተወካይ አቶ ጄምስ ኪሮጊ ባለፈው አመት የሞተር ብስክሌት ነጂ የነበረው ጆሴፋት በፖሊስ በተተኮሰ ጥይት ከተመታ በኋላ በፖሊሱ ላይ ያለውን ክስ ባለመተዉ ፖሊስ በአደንዛዥ ዕፅ ወንጀል እንዲከሰስ አድርጎ ነበር። አሁን ደግሞ ይህ ሁኔታ ወደ ግድያ በመሸጋገሩ መፍትሄ በጊዜ መሰጠት አለበት ይላሉ። ፍትህ አብሮን የተወለደ መብታችን ነው። ይህንን መብታችንን ማግኘት አለብን። እንዲህ አይነት አሳፋሪ የሆነ ደም ማፍሰስ በጠራራ ፀሐይ አንድ ጠበቃንና ደንበኛውን ስለ ጉዳዩ ምንም የማያውቀውንም የታክሲ ሹፌር ሕይወት የቀጠፈ ግድያ በሀገራችን ተከስቶ የማያውቅ ነገር ነው። ስለዚህ ነገር መነጋገር እርምጃ መውሰድ አለብን። ለዚህ ነው ዛሬ እዚህ የተሰበሰብ ነው። ፖሊስ አግባብ ያልሆነ እርምጃ ይወስዳል። ከመቶ ወንድ ኬንያውያን አንዱ የዚህ ጥቃት ሰለባ መሆኑን የሚያሳይ ጥናት አለ። ይህም ሰዎችን ያለምንም ወንጀል በቁጥጥር ስር ከማዋል ይጀምራል። ፖሊሶች ለሚፈጽሟቸው ወንጀሎች የተያያዙ ሰዎችን ተጠያቂ ለማድረግ የሚደረግ ሴራ ነው። ግድያውን በማስመልከት የኬንያ ፖሊስ ሁለት ተጠርጣሪ ፖሊሶችን በቁጥጥር ስር ያዋለ ሲሆን ፖሊስ መረጃ እስኪያሰባስብ ድረስ ፍርድ ቤት ለተያዙ ሁለት ተጠርጣሪዎች የሁለት ሳምንት ቀጠሮ ሰጥቷል። ለአሜሪካ ድምፅ ገለሞ ዳዊት ከናይሮቢ። አድማጮች ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። ሁለት መቶ አርባኛው የዩናይትድ ስቴትስ ከብሪታንያ አስተዳደር ነጻ የወጣችበት የነጻነት ቀን በዓል በየዓመቱ በአውሮፓውያን የዘመን አቆጣጠር ሀምሌ አራት ቀን ይከበራል። በዛሬው እለት እየተከበረ ነው። በመላው የሀገሪቱ የአሜሪካውያን እለቱን በሙዚቃ ትርኢቶች፣ ምሽት ላይ በሚተኮሱት ያማሩ ርችቶችና ከቤት ውጭ በሚደረጉ በሚጠባበሱ ምግቦች ለየት ለየት ባሉ በልዩ ልዩ እንቅስቃሴዎች ያከብሩታል። ጽዮን ግርማ ትናንት ማምሻው ላይ በዋሽንግተን ዲሲ እና ሜሪላንድ ውስጥ ባሉ የተለያዩ አካባቢዎች ተዘዋውራ በዓሉን እንዴት እንደሚያከብሩ ሰዎችን ጠይቃ ያጠናቀረችውን ዘገባ ይዛ ቀርባለች። ወይዘሮ ኢትዮጵያ አልፍሬድ በአሜሪካ ለ49 ዓመታት ኖራለች። በዚህ ቆይታዋ ኢትዮጵያውያኖች የአሜሪካንን ባህል ከኢትዮጵያዊ ባህል ጋራ በማመሳሰልና በማቀናጀት እንደሚያከብሩት ትናገራለች። የዛሬውን ዩናይትድ ስቴትስ ከብሪታንያ ግዛት ነጻ የወጣችበትን 240ኛውን የነጻነት በዓል ኢትዮጵያውያን እንዴት እንደሚያከብሩት ትናገራለች። ኢትዮጵያውያኖች ዋሽንግተን ዲሲ፣ ቨርጂኒያ ሜሪላንድ ያሉ በዲሲ ሜትሮፖሊታን ማለት ነው የሚያከብሩት። እንደሌላው አሜሪካዊ ባርቢኪው በማድረግ እንደዚሁም ደግሞ አንዳንዶቹ ዳውንታውን ሄደው ወደ ዋሽንግተን ማኒመንት ርችቱን በማየት አንዳንዱ ደግሞ ከሀገር ወጥቶ ዘመድን በመጎብኘት አንዳንዱ ደግሞ እንግዳ በመቀበል አንዳንዴ ደግሞ እዚህ የኳስ ጨዋታ አለ። እዚህም ሊሆን ይችላል፣ ሌላም ስቴት ሊሆን ይችላል። እዚህ በሚሆንበት ጊዜ ብዙዎቹ የኳስ ጨዋታ ያያሉ። ያን ለት ማታ ደግሞ የመጨረሻ ምሽት ስለሆነ በባንድ አድርገው ትልቅ እራት ግብዣ አድርገው ያዝናናቸዋል። እሱንም ደግሞ እንዲሁም ይሳተፏል። ወይዘሪት ቅድስት አባቷ አሜሪካዊ ነው፣ እናቷ ደግሞ ኢትዮጵያዊት። በዓሉን እንዴት እንደምታከብረው ትናገራለች። ወይም ባርቢኪው ሄዳለው ወይም የኳስ ጨዋታ ሄዳለው ወደው ሀገር ከሆነ ደግሞ ትራቨል አድርጌ ለኳሱን ሄጄ አያለው። አረበዛ እዚሁ አባቴ ጋር ሄጄ ባርቢኪ ያደርጋል። ምናልባት ካሰኘን እዛው ዋሽንግተን ማኒመንት ሄደን ርችቱን እናየዋለን። አረበዛ ስ ቤት መዋልና መዝናናት ነው። ወይዘሪት ምርቃት ዶርሲ የኮሌጅ ተማሪ ናት። ተወልዳ ያደገችው እዚህ አሜሪካ ነው። በዓሉን በደስታ እንደሚያከብሩት ትገልጻለች። አንዳንድ ጊዜ ዋይት ሀውስ ጋር ሄደን ሳር ውስጥ ቁጭ ብለን ፋይርወርክሱን እናያለን። ባርቢኪው እያረግን ነው የምንበላውን እንደምናየው። እንደዛ ካልሆነ ቤት ሆነን ባርቢኪው እናደርጋለን። እንደዛ ካልሆነ ደግሞ ሽካጎ ሄጄ አጎቴ ዲጄ ነው፣ ለቾዘን ፊው ዲጄ። ስለዚህ እሱን የእሱን ኮንሰርት እናያለን። ምህረት በአለም ወጣት ናት። እዚሁ ተወልዳን ያደገችው አማርኛዬ ገና በማደግ ላይ ነው ስትል ፈራ ተባያለች አስተያየቷን ሰጥታለች። ቤተሰቤ ከአባቴ ጋር ከከዝኖቼ በሙሉ ዲሲ እንሄዳለን ና ፋይርወርክስ እናያለን። አንዳንዴ ሆቴል ሩፍታ ፔደን እናያለን። አንዳንዴ ናሽናል ማቁጭ ብለን ፋይርወርክስ እናያለን። አንዳንዴ ሙዚቃም ይጫወታሉ። ስ በጣም ደስ ሚል ጋሪንግ ነው ቤተሰብ በሙሉ የሚመጣ ነገር ስለሆነ ደስ ይላል። ሶስቱን ወጣቶች ነጻነት ለእነርሱ ምን ማለት እንደሆነ ጠየኳቸው። ከያየሁት አለም አገሮቹ በደምብ እውነተኛ ነጻነት ያየሁት እዚህ አሜሪካ ነው። በቃ ይሄ ኮንስቲቱሽኑ እንዳለ የተሰጠን መብት ከሌላ ሀገሮች ይለያል። ለእኛ ደግሞ በሀይል ጥሩ ነው። እኔ ይወደዋለሁ። እኔ የምፈልገውን ማለት ችላለው ሌላ ሀገሮች ይሄ በሃይማኖት በምናምን መናገር አይችሉም፣ አይደለ? እዚህ ሀገር ግን ነጻነት፣ በማውራትም ነጻነት አለን። እንደፈለገን መኖር እንችላለን። ሌላዎቹም እንደፈለጉ መሆን ይችላሉ። ነጻነት ማለት እኔ ዘፋኝ መሆን ከፈለኩ ዘፋኝ መሆን እችላለሁ። ትምህርት ቤት መሄድ ከፈለግኩ ትምህርት ቤት መሄድ እችላለሁ። ነጻነት I college college hopefully doctor it always reminds me of ethiopia because africa is Ethiopiano. independent for the longest time so in ethiopia it's very it's very hard wusunagalamaare you know as soon as it's on it, that's the government Again, you can't do anything about it. Is the we have freedom of speech, freedom of press, but Ambuzu, bzu freedom that ቅድስት ምርቃትና ምህረትን ነበር የሰማችኋቸው። ነጻነት ማለት የሰዎች መብት በእኩልነት መከበር ነው ይላሉ። እሱን ደግሞ በአሜሪካ እየኖሩት እንደሆነ ገልጸውልኛል። እዚህ በዋሽንግተን ዲሲ በዓሉ በድምቀት ከሚከበርበት ቦታዎች አንዱ ዋሽንግተን ዲሲ የሚገኘው ብሔራዊ አደባባይ ነው። በዚህ አደባባይ አካባቢ በሚገኘው የጆርጅ ዋሽንግተን መታሰቢያ ሀውልትም ከጥቂት ሰዓታት በኋላ ደማቅ ርችት ይተኮሳል። Oh, beautiful! For heroes proved in liberating strife, who more than self their country loved.

ይሄ የነጻነት በዓል አሉላ እንደተለመደው በርችት ትዕይንቶች፣ በሰልፎች፣ በሙዚቃ ድግሶችና ደጅ ላይ በሚጠባበሱ ምግቦች እየተከበረ ነው። ቀደም ሲል ጽዮንም እንዳለችው ታዲያ በቅርቡ በባንግላዴሽ ና ቱርክ ከደረሱት የሽብር ጥቃቶች ተከትሎ ጥብቅ የጸጥታ ቁጥጥር እየተደረገ ነው። ጥቃት ዩናይትድ ስቴትስ ላይ ይደርሳል የሚል ግልጽ ያለ ስጋት አለመኖሩን ህግ አስከባሪ ባለስልጣናት ይናገራሉ። ሆኖም አውሮፕላን ጣቢያዎች የባቡርና የተውስ የኦቶቡስ ጣቢያዎች በከባዱ በታጠቁና በውሾች በታጀቡ ፖሊሶች እየተጠበቁ ናቸው። ብዙ መቶ ሺህ ሰዎች ርችቶችን ለመመልከት ሙዚቃ ለማድመጥና በውጭ መዝናኛ ዝግጅቶች በዓሉን ለማክበር በሚወጡባቸው በዋሽንግተን ኒውዮርክና ሺካጎ ከተሞች የጸጥታ ጥበቃው በጣም ተጠናክሯል። የዩናይትድ ስቴትስ የአገር ደህንነት ሚኒስቴር ሆምላንድ ሴኩሪቲ ዲፓርትመንት ማለት ነው። ዜጎች ነቃ ብለው አጠራጣሪ ሁኔታዎችን እየተከታተሉ ለሕግ አስከባሪዎች እንዲያሳውቁ እያሳሰበ ነው ያለው። በፕሬዝዳንት ቶማስ ጄፈርሰን በጁላይ አራት እንደ አውሮፓን ሕዝብን አቆጣጠር በሺህ ሰባት መቶ ሰባ ስድስት በኮንግሬስ የጸደቀው ይህ የነጻነት ቀን የ ዛሬው የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የአሜሪካውያን ወታደሮችን ቤተሰቦች በዋይት ሀውስ ተቀብለው በሚያስተናግዱበት ከቤት ውጭ በመስክ ላይ በሚደረጉ ቀደም ብለሽ ቆንጅት እንዳልሽው በሚጠባበሱ ባርቤኪው በሚደረግባቸው ዝግጅቶች እና እንዲሁም ልዩ ልዩ ሙዚቃዎች ይደረጋሉ። በዋይት ሀውስ ጭምር የሙዚቃ ድግስ ይኖራል። የአየሩን ሁኔታ እየተመለከቱ ነው። አድማጮች እንግዲህ የነፃነት ቀን በዓል በዚህ በዩናይት ስቴትስ እየተከበረ ነው። የእኛም ስርጭት ሁለተኛውን አጋማሽ ዘልቋል። ቀጣዩ ቀዳሚ ዝግጅት ስፖርት ነው። የዛሬው የስፖርት ዝግጅት ወደ ካናዳዋ የቶሮንቶ ከተማ ይወስደናል። የ33ኛው በሰሜን አሜሪካ የኢትዮጵያን የስፖርትና ባህል ፌዴሬሽን ክብረ በዓል መክፈቻ በትላንትና ዕለት የነበረውን ዝግጅት አዲሱ አበበ ከስፍራው እንዳጠናቀረው እንሆ ዛሬ ሰኞ ሰኔ ሀያ ሰባት ቀን ሁለት ሺ ስምንት ዓመተ ምሕረት ነው። ይህን ኢትዮጵያ የተሰኘውን የጥላሁን ገሰሰን ዜማ የመክፈቻ ፕሮግራሙ ማድመቂያ ያደረገው በሰሜን አሜሪካ የኢትዮጵያውያን ስፖርትና የባህል ፌዴሬሽን ሰላሳ ሶስተኛውን ዓመታዊ በዓል ቀደም ሲል እንደተገለጠው ትላንት እሑድ ሰኔ ሀያ ስድስት ሁለት ሺ ስምንት አመተ ምሕረት ሲጀምር ውድድሩና ዝግጅቱ የሚካሄድበት ቶሮንቶ መሀል ከተማ የሚገኘው የአለን ላምፖርት ስቴዲየም፣ በተለይ በክቡር ትሪቡኑ የተዚህ ቀደሙን የታዳሚ ቁጥር ባላውቅም ጢም ብሎ ካስከገደፉ ሞልቶና ተጨናንቆ ነበር ያመሸው። ከአስራ ስድስት ዓመት በኋላ ለሶስተኛ ጊዜ የአስተናጋጅነቱን ዕድል ያገኘው የቶሮንቶ እና አካባቢው ኢትዮጵያዊ ኢትዮጵያውያን የኢትዮጵያን ባህል ለማየት በግብዣም ሆነ በተመልካችነት የተገኘው የአገሬው ህዝብ ለመክፈቻ በዓሉ የሰጠው ግምት ከፍተኛ መሆኑ በውል ታይቷል። ምናልባት አንድ ጊዜ ብቻ መጠነኛ መጓደል ከመታየቱ በቀር የተለመደውና በየዓመቱ የሚካሄደው የቡድኖቹ ተሰልፎ በክቡር ትሪቢኖ ፊት ለፊት መሄድ አልተጓደለም። እናም ዘንድሮም ሰላሳ አንዱን ቡድኖች በነገራችን ላይ ትናንት በዜናዬ ሰላሳ ሁለት ቡድኖች ሳል አልቀረውም ይቅርታ ጠይቃለሁ። እና ሰላሳ አንዱም ቡድኖች አርማ አርማቸውን እየያዙ እየጨፈሩና እየዘመሩ ሲያልፉ ተመልካቹም ከመቀመጫው እየተነሳ በጭብጨባ ድጋፉን ገልጾላቸዋል። አቶ ጌታቸው ተስፋዬ የፌዴሬሽኑ ፕሬዝዳንት፣ አጠር ያለች የእንኳን ደህና መጣችሁ ንግግር አሰምተዋል።

የኢትዮጵያ ብሔራዊ ቡድንም የተሰለፈው አስቻለው ደሴ። እርሱም እኛና ኳስ ተጫዋቾች እንዲሁም አርቲስቶች መቼም አንተ አንቺ ነን እና እና እርሱም አስቻለውም ስለጋበዛችሁኝ፣ ስላከበራችሁኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ በማለት ምስጋናውን በአጭሩ አቅርቧል።

በነገራችን ላይ አስቻለው ደሴን በሌላ ዝግጅት ለብቻ በመዋየት በአንድ ፕሮግራም ለማቅረብ እሞክራለሁ። ቀጣዩ ነገር የመክፈቻው ስነ ስርዓት አካል ተደርጎ የተያዘው የአስተናጋጁ ከተማ የቶሮንቶ እና የቦስተን ቡድኖች ያካሄዱት ውድድር ሲሆን ሁለቱም በሰልፍ ሆነው ከፌዴሬሽኑ ፕሬዚዳንትና ከክብር እንግዳው ጋር ተዋውቀው ነው ውድድራቸው ነው የጀመሩት። ውጤት አስተናጋጅ ቶሮንቶ በጠዋት በመጀመሪያ ውድድሩ ቀንቶታል፣ አሸንፎ ሶስት ነጥቡን ላፍ አድርጎ ወጥቷል። አስተናግዶናልና ለዋንጫ የሚያብቃው ያሉም ነበሩ፣ በተለይ ጥሩ እንቅስቃሴውን ያዩ ተመልካቾች። ቦስተንም አይዞን፣ ገና የመጀመሪያ ውድድር ነው እና በቀጣዮቹ ግጥሚያዎች እወቅበት ተብሏል። ቦስተን ያውቅበታል ብዬ ተስፋ አረጋለሁ። የትናንቱ የመክፈቻ ስነ ስርዓት የተጀመረው ወደ ማታ ግድም ወደ አስራ ሁለት ሰዓት ነበር። ቀደም ሲል የተካሄዱ ውድድሮች ነበሩ። የሎስ አንጀለሱ አበበ ቢቂላ የሲያትሉን ዳሸንን አራት ለዜሮ የቴክሳሱ አዲስ ዳላስ ካንሳስን አንድ ለዜሮ ኢትዮ ሜሪላንድ ላስቬጋስን ሁለት ለዜሮ የሎስ አንጀለስ ስታር የኒውዮርክ የካናዳውን ካልጋሪ አራት ለዜሮ፣ የዴንቨሩ ጣና ቡድን ዲሲ ዩኒቲን ሁለት ለአንድ። በነገራችን ላይ ዲሲ ዩኒቲ የአምናው ሻምፒዮና ነበረ። ተስፋ አለን በቀጣዮቹ ውድድሮች ይበረታል ብለን እና በመጨረሻም ቀደም ሲል እንዳልኩት ቶሮንቶ ቦስተንን ያሸነፈበት ውድድሮች ነበሩ። ዛሬም ውድድሮች ይካሄዳሉ። ውጤቶቹን በነገው ዝግጅቴ ከማጠቃላይ በፊት ለማቅረብ እሞክራለሁ። አሁን አንድ በትናንት ሁለት ስለቀረበ ዝግጅት ላንሳ። ይህም በአስተናጋጁ ኮሚቴ የቀረበ የባህል ትርኢት ነበር። ከልዩ ልዩ የሀገር ዜማዎች፣ ጭፈራዎች፣ መዝሙሮች በተጨማሪ የዳግማዊ አጼ ምኒልክን አገርህን ጠብቅ ከጠላት ተከላከል፣ ዳር ድንበርህን አስከብር መልእክት ለማስተላለፍ ነው ብሎ የገለጠው አዘጋጅ ኮሚቴ ንጉሠ ነገሥት ዳግማዊ አጼ ምኒልክ መፈረስ ሆነው መልዕክት ሲያስተላልፉ ታይተዋል። ለህዝባቸው ያቀረቡትን አደራ ሲያሰሙ በምሳሌ ታይቷል። ከህዝቡም ከፍተኛ አድናቆት አትርፏል። የመክፈቻ ስነ ስርአቱን ያጎላውና ያደመቀውም እንዲያውም ያ ነበር። ብዙ ተመልካቾች እና አንዳንድ ሰዎች እንደነገሩኝ የመጨረሻ መጨረሻ እስከ ፊታችን ቅዳሜ የሚዘልቀው ይህ የኢትዮጵያውያን የስፖርትና የባህል ፌዴሬሽን ከኳሱ ሌላ ብዙ ብዙ ስብስቦች አሉት። ፌዴሬሽኑ የሚያዘጋጃቸው አይደሉም። ታዲያ ፌዴሬሽኑማ ኢትዮጵያውያንን በአንድነት ማሰባሰብ ነው ዓላማ ብሎ አሰባስቧል። ነገር ግን መሰባሰቡን ምክንያት በማድረግ የተለያዩ ማህበራዊም ፖለቲካዊም ልዩ ልዩ ስብስቦች በራሳቸው አጀንዳና ፕሮግራም ይካሄዳሉ። ኳሱን ተከትለው ኳሱ በሚስተናገድባቸው ከተሞች እየሄዱ በኳሱ ምክንያት የሚያገኙትን ኢትዮጵያዊ እየሰበሰቡ ዓላማቸውን፣ ፕሮግራማቸውን የሚያስተዋውቁበት ፕሮግራሞች ስብስቦች ናቸው። ይህን የሚያደርጉ ድርጅቶችና ማህበራት አሉ ማለት ነው። ለአድማጭ ይጠቅማሉ የምንላቸውን ለማየት እንደ ሁኔታውም ለማቅረብ እንሞክራለን። ይሄ እንግዲህ ስታዲየሙን ከበው በተተከሉት ድንኳኖችና ሱቆች ውስጥ ያለውን የደራ ገበያ ሳይጨምር መሆኑ ነው። ያንንም ለብቻው በማየት አንድ ዝግጅት ለማቅረብ ሞክራለሁ። የአሜሪካ ድምፅ ራዲዮም ኳሱን ተከትሎ በየዓመቱ የሚያቀርበውን ዘገባ እነሆ ዘንድሮም ቀጥሏል። እንኳን ለዘንድሮ ሰላሳ ሶስተኛ ዓመታዊ በዓል አደረሰ አደረሳችሁ እያልኩ የአሁኑን እዚሁ ላብቃ። አዲሱ አበበነኝ ከቶሮንቶ ካናዳ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሳምንታዊው ቅንብር አፍሪቃ ነክ ርዕሶች የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰዎችን ህገወጥ በሆነ መንገድ ማሸጋገርን አስመልክቶ ባወጣው አመታዊ ዘገባ አፍሪቃ የማናቸውም አይነት የሰዎች ዝውውር ዋና ምንጭና መዳረሻ መሆኗ ቀጥሏል ይላል። ይህ ድርጊትም ከግዳጅ ስራ እስከ የወሲብ ባርነት ድረስ እንደሚሄድ ነው ዘገባው ያከለው። የአፍሪካ ነክርሶች አዘጋጅና አቅራቢ አዳነች ፍስሀዬ ያጠናቀረችው ዘገባ ዝርዝሩን ይዟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደሚለው ለግምገማውና ለጥናቱ መለኪያ የሆነው በነፍስ ወከፍ ሀገሮች ያለው የችግር መጠን ሳይሆን የሀገሮቹ መንግስታት ህገወጥ የሰዎች ችግርን ለመግታት በሚያደርጉት ጥረት ነው። በርካታ የአፍሪካ ሀገሮች ህገወጥ በሆነ መንገድ የሰዎችን ሽግግር ለመግታት ጥረት በማድረግ ረገድ ዝቅተኛ ማርክ ነው ያገኙት። ሱዛን ኮፔጅ የተባሉ አንጋፋ የአሜሪካ የውጭ ጉዳይ ሚኒስትር አማካሪ ከአንድ ሚሊዮን በላይ የሚሆኑ አፍሪቃውያን፣ ኢራቃውያንና ሶሪያውያን ባለፈው ዓመት ወደ አውሮፓ ሲጎርፉ ያሳየው ቀውስ አሉታዊ አንደምታ ማስከተሉን ጠቁመዋል። ዩናይትድ ስቴትስ የስደተኞቹ መድረሻ የሆኑት ሀገሮች የህገ ወጥ ማሸጋገር ተግባር ሰለባ የሆኑትን ሰዎች በመለየት ተግባር ልትረዳቸው እየሞከረች መሆኗን ገልጸዋል። የሰዎቹ ፍልሰት ያስከተለው ቀውስ ለህገ ወጥ የሰዎች ማሸጋገር ተግባር የሚጋለጡ ሰዎችን ይፈጥራል። አገር አልባ የሆኑ ወይም ህጋዊ ሰነድ የሌላቸው ሰዎች ወይም ደግሞ ስራና ቤተሰብ የሌላቸው ሰዎች ህገወጥ አሸጋጋሪዎች ለሚሰጧቸው የሐሰት ተስፋ ይጋለጣሉ። ስራና መጠለያ እንሰጣችኋለን፣ ደህንነታችሁም ይጠበቃል እያሉ ያታልሏቸዋል። ናይሮቢ ውስጥ ሰዎችን ህገወጥ በሆነ መንገድ የማሸጋገር ተግባርን ለመግታት ጥረት የሚያደርግ ቡድን ኃላፊ ጃኮብ ክሪስተንሰን በተለይም የሚያሳስባቸው በምስራቅና በማዕከላዊ አፍሪቃ በመካሄድ ላይ ያለው ግጭት የሚያስከትለው አንድምታ እንደሆነ አስገንዝበዋል። አሁን የምናየው ለውጥ ቡሩንዲን፣ ሶማሊያንና ደቡብ ሱዳንን በመሳሰሉ ሀገሮች የሚታየው ለየት ያለ የፍልሰት ዘዬ መከሰቱ ይመስለኛል። ሰዎችን ህገወጥ በሆነ መንገድ ስለማሸጋገር ጉዳይ የወጣው ዘገባ አምና ስድስት የአፍሪቃ ሀገሮች ህገ ወጥ በሆነ መንገድ ሰዎችን ማሸጋገር በሚመለከት ያላቸው ህግ ጠበቅ እንዲይል አድርገዋል ወይም ጸረ ድርጊቱ ህግ አውጥተዋል ይላል ለምሳሌ ኢትዮጵያ መንግስት ሰዎችን ህገ ወጥ በሆነ መንገድ ማሸጋገርን ለመከላከል የሚያስፈልገው ዝቅተኛ መለኪያን ሙሉ በሙሉ ባያሟላም አምና ሰፊ ጸረ ህገ ወጥ የሽግግር ህግ አውጥቷል ህጉ ሰዎችን ህገ ወጥ በሆነ መንገድ ማሸጋገር ማለት ምን እንደሆነ በሚገባ ግልጽ የሚያደርግና በድርጊቱ የተሰማሩት ሰዎች ተገቢ ቅጣት እንዲያገኙ፣ የነሱ ሰለባ የሆኑትን ሰዎች ለመርዳትም እርምጃ መውሰድን ያቀፈ እንደሆነ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣው ዘገባ ጠቁሟል። በውጭ ሀገራት ተቀጥሮ መስራትን በሚመለከት ደግሞ የቀድሞውን ያሻሻለ አዋጅ አውጥቷል። ይህ አዋጅ ሙሉ በሙሉ ተግባራዊ ከሆነ ህገወጥ ለስራ መመልመልን ይቀጣል። በውጭ ሀገራት ለመስራት የሚፈልጉትን ሰዎች የሚመለምሉት አገልግሎቶች አሰራርን ይቆጣጠራል። በሄዱበት ሀገርም ሆነ በተቀጠሩበት ቦታ በደል ሊደርስባቸው ለሚችሉ ሰራተኞች ከለላ ይሰጣል፣ ይላል ዘገባው። ዘገባው አያይዘውም ይህን ዘገባ ለማውጣት ጥረት ይደረግ በነበረበት ወቅት ለምሳሌ የኢትዮጵያ መንግስት ከሶስት ሺህ በላይ የሚሆኑ የህገወጥ ዝውውር ሰለባ የሆኑ ሰዎችን ለማግኘት ችሏል። 69 የሚሆኑ ህገወጥ አሸጋጋሪዎችን ለፍርድ አቅርቦ እንዲፈረድባቸው አድርገዋል። አቻምናም 46 ህገወጥ አሸጋጋሪዎችን ለፍርድ አቅርቦ ነበር። መንግስት በመላ ሀገሪቱ ህገወጥ በሆነ መንገድ ሰዎችን ስለማሸጋገርና ከዛ ጋር ስለተያያዙ ወንጀሎች የንቃተ ህሊና ትምህርት መስጠቱን ቀጥሏል። ሆኖም የኢትዮጵያ መንግስት ወደ ውጭ በሚሄዱት ላይ በማተኮር በአገር ውስጥ ስለሚደረገው ሽግግርና ተያያዥ ወንጀሎች ልጆችን ለወሲብ ማዘዋወርንም ጭምር አልሰራበትም ይላል ዘገባው። በያዝነው ዓመት የሕገ ወጥ አሸጋጋሪዎች ሰለባ የሆኑትን ተመላሽ ሠራተኞችም ሆኑ በአገር ውስጥ በደል የደረሰባቸውን ሰዎች ለመርዳት የወጣው እቅድ ብዙም አልተራመደም። ሰለባ ለሆኑት ሰዎች የሚሰጠው እርዳታ መንግስታዊ ባልሆኑ ድርጅቶች መቅረቡ ቀጥሏል። መንግሥት ለእንደዚህ አይነት ረድኤት የሚያስፈልገውን ድጋፍ ሲሰጥ ቆይቷል ይላል ዘገባው። የኢትዮጵያ ባለሥልጣኖች እንደሚሉት በቀን እስከ 1500 የሚሆኑ ኢትዮጵያውያን በህጋዊ የፈለሳ ሂደት መሰረት የተሻለ ኑሮ ፍለጋ ወደ ውጭ ሀገራት ይሄዳሉ። ይሁንና በርካታ ወጣቶች በጅቡቲ፣ በግብፅ፣ በሶማሊያና በኬንያ በኩል ህገወጥ በሆነ መንገድ ለመውጣት መሞከራቸው ቀጥሏል። በተለይም በየመን በኩል በመካከለኛው ምስራቅ ለመስራት ይጓዛሉ። በዚህ ሙከራቸው ባህር ውስጥ ሰምጠው የሚቀሩትና ለሌላ ጉዳት የሚዳረጉት ሰዎች ጥቂቶች እንዳልሆኑ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣው ዘገባ አመላክቷል። ኤርትራን በሚመለከት ደግሞ ሀገሪቱ ወንዶችን፣ ሴቶችንና ልጃገረዶችን በግዳጅ ስራ እንደምታሰማራ ዘገባው ይገልጻል። በውጭ ሀገራት የተሰደዱ ኤርትራውያን ጎልማሶችና ልጆች ለወሲብና ለስራ ህገወጥ ማሸጋገር ተግባር ሰለባ ይሆናሉ። የኤርትራ መንግሥት ራሱም ቢሆን በግዳጅ ስራ ደረጃ ሊታዩ የሚችሉ ፕሮግራሞችንና ብሔራዊ ፖሊሲዎችን በማውጣት ዜጎች ከሀገሪቱ ሸሽቶ እንዲወጡ የሚያደርግ በመሆኑ ለህገ ወጡ የሰዎች ማሸጋገር ተግባር ተባባሪ ያደርገዋል። ከሀገራቸው ሸሽቶ የሚወጡት ኤርትራውያን ሰዎችን በህገ ወጥ መንገድ የሚያሸጋግሩት ወንጀለኞች ሰለባ ይሆናሉ ይላል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣው ዘገባ። እንደ አውሮፓ አቆጣጠር በ1995 ዓ ም የወጣው አዋጅ 82 ከ18 እስከ 40 ዓመት ዕድሜ ያላቸው ዜጎች ለ18 ወራት በብሔራዊ ወታደራዊ አገልግሎቶች እንዲሰማሩ ወይም በማንኛውም አይነት መንግስታዊ አገልግሎት እንዲሰሩ ይደነግጋል። ይሁንና 18 ወራት የሚለው ጊዜ አይከበርም። ብዙዎቹ ላልተወሰነ ጊዜ ለመስራት ይገደዳሉ። እምቢ ካሉ እስራትና ስቆቃ ይፈጸምባቸዋል። ቤተሰቦቻቸውም ሊቀጡ ይችላሉ። የኤርትራ መንግስት ከ2012 ዓ.ም አንስቶ በወታደራዊ አገልግሎት ውስጥ የሌሉ ጤና ያላቸው እስከ ሰባ ዓመት ዕድሜ ክልል ውስጥ ያሉት ዜጎች መሳሪያ እንዲይዙና የአፈር መሸርሸርን በማስወገድና ውሃ ማቆርን በመሳሰሉት የመንግስት የልማት ፕሮግራም ውስጥ እንዲሰማሩ አድርገዋል። እንዲህ አይነቱ የስራ ሁኔታም ከባድና ጉልበት ተጠቅሞ ማንገላታት ይታከልበታል ይላል ዘገባው። የአስራ ሁለተኛ ክፍል ተማሪዎች የመጨረሻውን ዓመት ሳዋ በተባለው የወታደራዊ አገልግሎትና የትምህርት ሰፈር ለማሳለፍ ይገደዳሉ። እምቢ ካሉ አስራ ሁለተኛ ክፍልን ያጠናቀቁበት ምስክር ወረቀት አያገኙም፣ በከፍተኛ ትምህርት መግባት አይችሉም፣ በአንዳንድ የመንግስት ስራ መቀጠርም አይፈቀድላቸውም። የመንግስት ፖሊሲ ከ18 ዕድሜ በታች የሆኑ ልጆች በውትድርና እንዳያገለግሉ ቢያግድም አፈሳ በሚካሄድበት ወቅት ከ18 ዓመት ዕድሜ በታች የሆኑ ልጆችም ታፍሰው ሳዋ እንደሚገቡ፣ በሳዋ ወታደራዊ ማሰልጠኛ ሰፈር የሚያገለግሉ ሴቶችና ወንዶች እንደሚደበደቡ፣ ሴቶቹ ደግሞ በወሲብ እንደሚደፈሩ ዘገባው ጠቁሟል። አንዳንድ ኤርትራውያን ልጆች በግዳጅ ስራ እንደሚሰማሩ፣ አንዳንዴም በልመና ለመሰማራት እንደሚገደዱ፣ አንዳንድ ሴቶችና ልጃገረዶችም በአገር ውስጥ ለወሲብ ሽግግር እንደሚጋለጡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣው ዘገባ ጠቁሟል። በዚህ ምክንያትም በብዙ ሺህ የሚቆጠሩ ኤርትራውያን ወደ ኢትዮጵያ፣ ሱዳንና በመጠኑም ወደ ጅቡቲ ይጎርፋሉ። ስለሆነም የኤርትራ መንግሥት ዜጎቹ የሕገ ወጥ ዝውውር ሰለባ እንዳይሆኑ ለማድረግ የሚያስፈልገውን ዝቅተኛ መለኪያ እንኳን አያሟላም። ዜጎቹ አገር ጥለው እንዲሰደዱ ምክንያት መሆኑም ቀጥሏል ሲል የአሜሪካ የውጭ ጉዳይ ሚኒስቴር ዘገባ አስገንዝቧል። አድማጮች ለምሽቱ ያዘጋጀነውን በዚሁ አበቃን። ያስተናገናችሁ አሉላ ከበደና ቆንጂት ታየነን። ፕሮግራማችንን የመራልን ንጉሱ ታምሬ ነው። አሁን ወደ ትግርኛ ስርጭት እናልፋለን። ነገ በተለመደው ጊዜ ከእኛ ጋር እንገናኛለን። ደህናደሩ ደህናደሩ Gidi <laughs> biyu